ማህደረ ዜና ህዝብ ለመብት ነፃነቱ መከበር ይጮህባታል፣ አድማ ይመታባታል። የሀያላን መንግስታት ትልቅ ዲፕሎማት ደማፋሳሹን ተቃውሞ ለማስቆም ለህዝብ ላቅ ያለ ነፃነት እንዲሰጥ ይጠይቁላታል። መቶ ሚሊዮን ህዝብ የሚገዛበትን ህግ የሚያጸድቀው የህዝብ ተወካዮች ምክር ቤት አፈ ጉባኤ ድምር ይሳሳቱባታል። ቁጥር የህዝብን ደህንነት የሀገርን ሰላም እንዲያስከብር ከህዝብ ቀረጥ ደሞዝ የሚከፈለው ጦር ሰራዊት መረጃ ይሳሳትባታል። ሰላማዊ ሰዎችን ይገድልባታል። ኢትዮጵያ የተቃውሞ ግድያ አዙሪት ቁልቁል ይነዳታል። ኢትዮጵያን የሚያብጠው ቀውስ መነሻም፣ የጥፋቱ ልክ ማጣቀሻም፣ መፍትሄው መድረሻችን ነው። ላፍታም አብራችሁን ቆዩ። ከምዕራብ ሸዋ አምቦ እስከ ሰሜን ጎንደር ጎንደር፣ ከደቡብ ጎንደር ደብረ ታቦር እስከ ምስራቅ ሸዋ ቢሾፍቱ ወይም ደብረ ዘይት፣ ከምዕራብ ሐራርጌ ዳሮ ለቡ እስከ ባሌ ከሰሜን ወሎ ወልዲያ፣ እስከ ጉጂ ከምስራቅ ሐረርጌ ጨለንቆ እስከ ምስራቅ ወለጋ ነቀምት፣ ሌሎችም በተቃውሞ ግጭት ሲተራመሱ ሟች፣ ቁስለኛ ስንቆጥር ከርመን ዘንድሯልን። ቁጥር ወይም ድምር የሚያሳስታቸው አፈ ጉባኤ የሚመሩት ምክር ቤት ለሁለተኛ ጊዜ አጸደቀ የተባለው የአስቸኳይ ጊዜ አዋጅ ከተደነገገ ወዲህ ደግሞ ነቀምት፣ ደንቢዶሎ፣ አምቦና አካባቢዎቿም የአዲሱ ዙር ግጭት ግድያ ማዕከላት ሆኑ። ምዕራብ ሸዋ፣ ምስራቅና ምዕራብ ወለጋዎች አልቅሰው አርግደው ቁርበት ሳያጥፉ ነጌሌ ቦረናዎች አስከሬን ቁስለኛ ይለቅሙ ይቆጥሩ ያዙ። ቅዳሜ ቤት ቤት እያከፈቱ እኮ ነው የሚተኩሱበት ቤት እያስከፈቱም እስከ ባጃጅ ወርዶ ብርብር እየከፈለ እያለ ራሱ ደቅኖበት ይወተዋል እና ዳይሬክተር ነው ዳይሬክተር ሆነ ከትምህርት ቤት እየመጣ ነው ያ ነጭ ለባ እንጂደባ አለ ህዝቡ። አሁን ህፃንና ልጅ ወደ ኬንያ እየተሰደዱ ነው። ያይን ምስክሩ እና አብዛኛዎቹ ሰዎች የተገደሉት እኛ ባለም መረጃ ከስራ ወደ ቤት፣ ከቤት ወደ ገበያ፣ ቡና መጠጫ ቦታዎች ውስጥ፣ ሪስቶራንት ውስጥ፣ ሆቴሎች ውስጥ ቁጭ ብለው እየተዝናኑ ባሉበት ከተማዋ የተረጋጋ ህይወቷን እያካሄደች ባለችበት ሁኔታ ውስጥ ነው መከላከያ ሰራዊት አካላት ያገኙት ሰው ላይ ነው እንደው በጅምላ የተኮሱት። የሰብአዊ መብት ተሟጋቹ ከዚህ ቀደም በተለያዩ አካባቢዎች ለደረሱ ጥፋቶች ተጠያቂ የሚባሉ ወገኖችን መንግስታቸው ለፍርድ እንደሚያቀርብ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተደጋጋሚ ቃል ገብተው ነበረ። የመጨረሻውን የሰማነው ባለፈው ታህሳስ ነው። የጭረንቆን ግጭት ጨምሮ ተልእኳቸውን እየፈጸሙ ባሉበት ወቅት ያጋጠሙ ክፍተቶች ካሉ አሰራሩን ተከትሎ መንግስት የሚያጣራ ሲሆን የማጣራቱ ሂደት እንደተጠናቀቀም ውጤቱን ለህዝብ በዝርዝር ይፋ የሚያደርግ መሆኑንም ለመግለጽ እወዳለሁ። የማጣራቱን ሂደትና ውጤት ሳንሰማም ቃል የገቡት ጠቅላይ ሚኒስትር ስልጣን ለቀቁ። ሁለተኛውን የአስቸኳይ ጊዜ አዋጅ የሚያስፈጽመው የእዝ ጣቢያ ወይም ኮማንድ ፖስት እንዳስታወቀው የሚያዘው ጦር የሙያሌ ነዋሪዎችን የገደለው ከተማይቱ ውስጥ የኦነግ ታጣቂዎች ገብተዋል የሚል የተሳሳተ መረጃ ስለደረሰው ነው። ተጠያቂ የሚባሉ የጦሩ አዛዦችና ባልደረቦች መታሰራቸውንም ኮማንድ ፖስቱ አስታውቀዋል። የሙያሌ ከተማ ከንቲባ አቶ አስቻለው ዮሐንስ እንዳሉት ግን እንግዲህ ያው ሆን ተብሎ የተፈጸመ ነው። ስህተት የሚባል ነገር የለም። ሆን ብሎ የተደረገ ነው እንጂ በስህተት የሚባል ነገር የለም። ኖርማሊ ሰባት ሰዓት አካባቢ ነው። በአካባቢው የነበረው የንግድ እንቅስቃሴ ግማሹ ሱቁን እየሸጠ ነበረ፣ ሌላው ምግቡን እየሸጠ ነበረ። መንገደኞች ነበሩ። ምንም የተፈጠረ የጸጥታ ችግር አልነበረም። የቶክስ ድምጽ ብቻ ነው፣ ሰው ሲመታ ብቻ ነው የተሰማው። ይህ ስብስብ ለሰብአዊ መብቶች በኢትዮጵያ ስራ አስኪያጅ አቶ ያሬድ ኃይለማርያም ደግሞ የኮማንድ ፖስቱን መግለጫ አጣጥለው ይተቹታል። በሀያ ስድስት አመት እስከ አስር ሺህ ሰው በላይ ተገሏል። በዚህ ስርዓት አንድም ጊዜም ሰዎች ለፍርድ ቀርበው ተቀጥተው ይሄን ያህል ጊዜ ቅጣት ተፈጽሞባቸዋል የተባለበት አንድም ሁኔታ ስለሌለ አሁን የተሰጠው መግለጫ ከፖለቲካ ፋይዳ ያለፈ ከልብ የመነጭ አይደለም። በመሰረቱ መጠየቅም ካለባቸው እዛ ቦታ ላይ አምስት ስድስት ወታደራዊ አዛዦች ሳይሆኑ የኮማንድ ፖስቱ ኃላፊዎች በጠቅላላ ኮማንድ ፖስቱ እንዳለ፣ ሁለተኛ ደግሞ የመከላከያ ሰራዊት ከፍተኛ ባለስልጣናትና ከእንደዚህ አይነት ጉዳይ ጋር በቀጥታም ይሁን ተዘዋዋሪ ግንኙነት ያላቸው የመንግስት የፌዴራልም ይሁን የክልል ባለስልጣናት በጠቅላላ ለተፈጸሙት ግድያዎች ተጠያቂዎች ናቸው። የኦሮሞ ዲሞክራሲያዊ ግንባር ኦዴግ ምክትል ሊቀመንበርና የጥምረት የኢትዮጵያ ሀገራዊ ንቅናቄ ሊቀመንበር ዶክተር ዲማ ነገዎም ስተት የሚባለውን አይቀበሉትም። ዶክተር ዲማ እንደሚያምኑት ሁለተኛው የአስቸኳይ ጊዜ አዋጅ ራሱ የተደነገገው በኦሮሚያ መስተዳድር የህዝብን ጥያቄ ለማስተናገድ ብቅ ብቅ ያሉ ባለስልጣናትን ለመምታት ነው፣ ህዝቡንም ለማሸማቀቅ። ሁለተኛ ጊዜ የተደነገገውም የአስቸኳይ ጊዜ አዋጅ አተኩሮ ያለው ኦሮሚያ ውስጥ የህዝብ አገልጋይ የሆኑትን ፖሊስ አዛዦችን፣ የዩኒቨርሲቲ አስተማሪዎችን፣ የወረዳ አስተዳዳሪዎችን፣ የከተማ ከንቲባዎችን እነዚህ ሁሉ በማሰር በማባረር አንዳንድ ቦታም በመግደል እንደዚህ አይነት እርምጃ እየተካሄደ ነው እና በሞያሌ ባለፈው ቅዳሜ የተፈጸመውም ግድያ ተመሳሳይ የሆኑ በሌሎች አካባቢዎችም ከዚህ በፊትም ተፈጽመዋል። ለምሳሌ በጨለንቆ፣ በአመሬሳ ሆን ተብሎ ህዝብን ለማስደንገጥና ለማንበርከክ ተብሎ የሚደረጉ እርምጃዎች ናቸው። በኪል ብሪታንያ ዩኒቨርሲቲ የህግ ረዳት ፕሮፌሰር ዶክተር አወል አሎ እንደሚሉት የአስቸኳይ ጊዜ አዋጁም ህገ መንግስታዊ መሰረትም የለውም። ሁለተኛው የአስቸኳይ ጊዜ አዋጅ ወጥ የሆኑ ፖለቲካዊ አጀንዳዎች ነበሩት በተለየ ከመጀመሪያው በተለየ ማለት ነው። ይሄም ምንድን ነው? በኦሮሚያ ውስጥ በተወሰነ ደረጃ የክልሉ መንግስት ህዝባዊ ፍላጎቶችን፣ ጥያቄዎችን ለማሟላት የተወሰኑ እንቅስቃሴዎችን ሲያደርግ ነበር። ለየት ባለመልኩ ለህዝቡም ተስፋ የመስጠት ምሳሌም የመሆን አይነት አዝማሚያዎች ይታዩ ነበረ። የአስቸኳይ ጊዜ አዋጁ በእኔ እይታ ከህግ አንጻርም ምንም መሰረት የለው። ሊሰጠው የሚችለው ብቸኛው ፖለቲካዊ ትርጉም ኦሮሚያ ውስጥ እየታዩ ያሉትን የለውጥ ሂደቶች፣ የለውጥ ፍላጎቶች ለማፈን ነው። የሙያሌው ግድያም ዶክተር አወል እንደሚሉት ህዝብን ከመግደልና ተራፊዎችን ከማሸማቀቅ ውጭም ሌላ መልእክት የለውም። ምንም ያልታጠቁ ግለሰቦች ላይ መከላከያ ስራ ሰራዊት ሄዶ ሲተኩስ፣ ይህ ምንም ምንም አይነት ትርጉም ሊሰጠው አይችልም። ዝም ብሎ የህዝብን የመፍጀት ፍላጎትና አላማ ካልሆነ በስተቀር ሌላ ትርጉም ሊሰጠው አይችልም። አሁን ኮማንድ ፖስቱ አለይ የተባለ ያለው ነገር የኦነግ አባላት መስለውን ነው ነው የኦነግ አባላት እንዲሆኑ እኮ በኢትዮጵያ ህግም በዓለም አቀፍ ህግም መሰረት ዝም ብሎ አይተኮስም። ዝም ብሎ አይገደልም ሰው። ሊወሰዱ የሚገቡ እርምጃዎች አሉ፣ ወደ ቶክስና ግድያ ከመሄዱ በፊት ማለት ነው። ዶክተር ዲማም የሞያሌው ግድያም ለኢትዮጵያ ገዢ ፓርቲ የመጀመሪያው እንዳልሆነ ሁሉም የመጨረሻውም ሊሆን እንደማይችል መረጃለን ይላሉ። በተለይም ደግሞ በሀገሪቱ ጠረፍ አካባቢዎች እንደዚህ አይነት ተመሳሳይ እርምጃ ለመውሰድ እቅድ እንዳለውም ደርሰንበታል። ይሄንንም ለማድረግ ያቀደው አንድ ህዝቡን ከህዝብ ለማጋጨት፣ ሁለተኛ ደግሞ የጎረቤት ሀገሮችም ይህ መንግስት ከወረደ የበለጠ እንዲያውም ችግር እንደሚፈጠር እና በስደተኞች በብዛት ወደ ሀገራቸው ሊጎርፉ እንደሚችሉ ለመንገር ያህል አርጎ ያቀደው ይመስለናል። እነዚህ ሰዎች እኛ ስልጣን ላይ ከሌለን አገሪቷ ኢትዮጵያ ትጥፋ የሚል አይነት አስተሳሰብ ነው ያላቸው። ሙያሌ ሰላሟን ሊያስከብርላት በሚገባ ጦር ሰራዊት ነዋሪዎቿ የተገደሉባት የገዥው ፓርቲ የኢህአዲግ ስራ አስፈጻሚ ኮሚቴ ስብሰባ ሊቀመጥ ሲዘጋጅ ተሰብሳቢዎች የሚመርጡት ጠቅላይ ሚኒስትር ማንነት ሲያነጋግር ነው የተቃውሞ ግድያም የስብሰባ ሹምሽሩ ውደት ኢትዮጵያን ወዴት እያጓዛት ይሆነው እስካሁን መልስ ያጣው ጥያቄ የዶክተር አወል መልስ ኢትዮጵያ በጣም አጣብቅኝ ሁኔታ ውስጥ ልትወድቅ ትችላለች ይላሉ አሁን ኢትዮጵያ ያለችበት አቋራጭ መንገድ በጣም ወሳኝ ከመሆኑና የህዝብን ድምፅ የህዝብን ፍላጎት መስማት በጣም አስፈላጊ ከመሆኑ አንፃር መንግስት የአስቸኳይ ጊዜ አዋጅ ከማወጅ ይልቅ በጣም በተቻለ መጠን አሳታፊ በሆነ መልኩ የሰዎችን ድምፅ ሰምቶ ኢትዮጵያን ወደ ተቻለ መንገድ አቅጣጫ ሊወስድ የሚችል አዲስ ጠቅላይ ሚኒስትር መሰየም መቻል ነበረበት። አሁን እየተደረጉ ያሉት ስራቶች፣ ግድያዎች የሚያሳዩት ፓርቲው ሰላማዊ የሆነ ዲሞክራሲያዊ የሆነ ኢትዮጵያ ወደ ተሻለ ሁኔታ ሊወስድ የሚችል መንገድ የመረጣ አይመስልም። ኢትዮጵያ በጣም አጣብቂኝ ውስጥ በጣም ትልቅ ችግር ውስጥ ልትገባ የሚችልበት ሁኔታ ነው እኔ የምታየኝ። ወደፊት አቶ ያሬድ ገዢው ፓርቲም ሰላማዊ መፍትሄ ለማምጣት ቢመሽበትም አልጨለመበትም አይነት ባይ ናቸው። እንግዲህ ቢዘገይም እስከዚህ ሰዓት ድረስ የአገዛዝ ስርዓቱ ኢትዮጵያን የማዳን እድል በእጁ ላይ አለ። የኢትዮጵያ ሕዝብ ይህን ሁሉ ጊዜ ባለፉት ሶስት ዓመት አደባባይ ወጥቶ ሲገደል ጠቅላይ ሚኒስትር ይቀየርልን አይደለም ጥያቄው። ጠቅላይ ሚኒስትር ኃይለማርያምን ተኩልን አይደለም ይሄ ስርዓት በቃው፣ ይቺ ሀገር የሰው እጥረት የለባትም፣ ለውጥ እንፈልጋለን ነው እያለ ያለው። ስለዚህ የሚመጣው ሀይል ወይም አሁን የሚወስኑት ውሳኔ ያንን ለውጥ ግጭትን በሚቀንስ መንገድ ለውጥን የሚያፋጥን አይነት ግምገማ አድርገው ከመጡ ሰየው ነው። ኢትዮጵያንም ህዝቡንም ግጭቱንም የመቀነስና የማዳን እድል አላቸው። ዶክተር ዲማ ገዢው ግንባር ህዝብን ለመግዛት ያለውን አማራጭ ሁሉም ጨርሷል ይላሉ። በፖለቲካ በሰላማዊ መንገድ ሀገሪቱን ለመምራት ያለውን አቅም ካሟጠጠ አመታት ቆይተዋል። ከሁለት ሺ አምስት ምርጫ ወዲህ ያው በጉልበት ነው በወታደራዊ አገዛዝ ነው ኢትዮጵያን ሲያስተዳድር የነበረው። አሁን ደግሞ ባለፉት ሶስት አመታት ያለውን ጉልበት በሙሉ ስራ ላይ አውሏል። የፖሊስ ኃይል የጸጥታ ኃይል፣ የጦር ኃይሉን ስራ ላይ ውሏል። እና አሁን እየሞከረ ያለው ምንድን ነው? ህዝብን ለህዝብ አጋጭቶ እና በዛ ሰበብ የሞራል የበላይነት ለማግኘት የሚያደርገው መፍጨርጨር ነው። ይሄ የሚያሳየው እና ስልጣን ላይ ያለው ቡድን በጣም መሰሪ የሆነ ወንጀለኛ ቡድን ነው። ከዚህ ሌላ ተንኮል የለውም ማለት አይቻልም ግን ያለውን ሁሉ አሟጧል። ዶክተር ዲማ እንደሚሉት ኢትዮጵያን ከባሰ ቀውስ ለማውጣት ሁሉም ተቃዋሚ ፓርቲዎች የሚሳተፉበት ብሔራዊ ጉባኤ መጠራት አለበት። ይህን ሐሳብ ገቢራዊ ለማድረግም ፓርቲያቸው የሽግግር ቻርተር ያለውን ረቂቅ ሐሳብ ማሰራጨቱን አስታውቀዋልም። ይህ ካልሆነ ግን ያስጠነቅቃሉ፣ አንጋፋው ፖለቲከኛ አለበለዚያ ከፍተኛ እልቂት ነው እዛ ሀገር ውስጥ ሊፈጸም የሚሄደው። ይሄ ደግሞ ኢትዮጵያን ብቻ ሳይሆን የአካባቢውንም አገሮች ሁሉ የሚነካና በሚሊዮን የሚቆጠር የኢትዮጵያ ሕዝብ ከሀገሩ ሊሰደድ ነው። ይህ ስደት ደግሞ ወደ አውሮፓም ራቅ ያሉ ሀገሮችም ሊደርስ ይችላል። የኢትዮጵያ መንግስት የዩኒቨርሲቲ መምህርና የአምደመረብ ጸሐፊ ስዩም ተሾመን ጨምሮ ቁጥራቸው በውል ያልተነገረ ወጣቶችን ማሰር የጀመረው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን አዲስ አበባ ውስጥ የኢትዮጵያ ህዝብን ነጻነት መገደብ ሳይሆን ሰፊ ነጻነት እንዲሰጠው በጠየቁ ዋዜማ እለትና ማግስት ነው። የኢትዮጵያ መንግስትን የሚደግፉ ዩናይትድ ስቴትስና የአውሮፓ ህብረትን የመሳሰሉ መንግስታት ግን ደም አፋሳሹን እልቂት ለማስወገድ እስካሁን ያደረጉት የተከሩትም ነገር የለም ካለም የምንት ነው። ዶክተር አወል እንደሚሉት ኢትዮጵያውያን ከምዕራባውያን መንግስታት ብዙ መጠበቅ የለባቸውም የዓለም አቀፍ ህብረተሰብ ከአፍሪካ ጋር በተያያዘ በአጠቃላይ ማለት ነው፣ ኢትዮጵያም ጨምሮ ያላቸው ትልቁ ናሽናል ኢንትረስት የራሳቸው የፖለቲካ ኢንትረስት አገራዊ ጥቅም መከበሩ ነው። የመጀመሪያው ማለት ነው። መንግስታት እንደ ኢትዮጵያ አይነት መንግስት የእናንተ ጥቅም ሊከበር የሚችለው እኛን ከደገፋችሁን ብቻ ነው የሚል ከሆነ እነዚህ መንግስታት ገፍተው ሰብአዊ መኮራ ለባቸው ዲሞክራሲ ማክበር አለባቸው፣ የሚሉበት ሁኔታ የለም። እነዚህ አገሮች አቋማቸውን የሚቀይሩት የሀይል ሚዛኑ ሲቀየር ብቻ ነው። ዶክተር ዲማ ነገር ግን ኃያሉ ዓለም በኢትዮጵያ መንግስት ላይ የጦር መሳሪያ ሽያጭ ማዕቀብ መጣልና የምጣኔ ሀብት ጫና ማድረግም ይገባዋል ይላሉ። ዩናይትድ ስቴትስ፣ የአውሮፓ ህብረትና ብሪታንያ ጫና እንዲያደርጉ ፓርቲያቸው መጠየቁንም ዶክተር ዲማ አስታውቀዋል። ይሄ መሳሪያ ይሄ መንግስት እየተጠቀምበት ያለው በሰላማዊ ህዝብ ላይ ነው እና የመሳሪያ ማዕቀብ ማድረግ አለባቸው። የኢኮኖሚም ተጽዕኖ ማድረግ አለባቸው። ዲሰምበር ውስጥ አውሮፓ ማህበርን ተመሳሳይ ጥያቄ አቅርበንላቸዋል። ለአሜሪካ መንግስትም ይሄው ቀርቦላቸዋል። እንዲያውም የአሜሪካ መንግስት አንዳንድ እርምጃ ወስዷል። ኮንግረሱ ኤችአር መቶ ሀያ ስምንት የሚል ህግ በኮንግረሱ ውስጥ እየተነጋገሩበት ነው። ይሄ ህግ ስራ ላይ ከዋለ አንዳንድ ተጽዕኖ ዲያረግ ይችላል በዚህ ስርአት ላይ የምል እምነት አለን። የአሜሪካ መንግስት ከፍተኛ ኃላፊነት ያለበት ይመስለናል። ይሄን ስርአት እዚህ በማድረስ ከፍተኛ አስተዋጽኦ አድርጓል። ስንት ህዝብ ነው ማለቅ ያለበት? የዓለም አቀፍ ማህበረሰብ ተጽዕኖ ማድረግ የሚገባው የእንግሊዝ መንግስትም እንደዚሁ ነው። የእንግሊዝ መንግስት ዋናው የዚህ ስርዓት ደጋፊ አንዱ እሱ ነው እና በአንድ በኩል በአፋቸው ስለ ሰብአዊ መብት መከበር ያወራሉ፣ በሌላ በኩል ደግሞ በየቀኑ ህጻናትንና ሮጊቶችን በግፍ እየገደለ ያለውን ስርዓት ደግሞ መሳሪያ እያቀበሉ ይረዳሉ። እና ይሄ መቆም ያለበት ነገር ነው። ነጋሽ መሐመድ ነኝ። ቸር ያሰማል።